በትግራይ ክልል አሲምባ ዲሞክራሲያዊ ፓርቲ የተባለ ተቃዋሚ ፓርቲ ተቋቋመ። ፓርቲው በምርጫ ቦርድ ተመዝግቧል ተብሏል። አለም ፍስሀ ከፓርቲው መስራቾች አንዱን ዶክተር አስገደሙን አነጋግሮ ዘገባ ልኳል። በቅርብ የተመሰረተው አሲምባ ዲሞክራሲያዊ ፓርቲ ብሔራዊ የምርጫ ቦርድ የሚጠይቀውን የመጀመሪያ መመዘኛ ማልተው በፖለቲካዊ እንቅስቃሴ መግባታቸው የድርጅቱ አስተባባሪ አቶ ዶሪ አስገደም ገልጸዋል። አሲምባ ዲሞክራሲያዊ ፓርቲ የተለያዩ አላማዎችን አንግቦ መደራጀቱን አቶ ዶሪ ገልጸው ዋነኛው ትኩረት ግን የድንበር ጉዳይ እየተመለከተ ነው ይላሉ። አንደኛ አላማ አድርገን የተነሳነው የድንበር ጉዳይ ነው። ድንበር ጉዳይ በሁለት ክፍልን ማየት እንችላለን። አንደኛው ከኤርትራ ጋር ያለን የድንበር ጉዳይ ሲሆን፣ ሁለተኛ ደግሞ ከክልሎች ጋር እርስ በእርስ ከትግራይ ከአማራ ያለው የድንበር ጉዳይ ማለ ስለዚህ፣ ኢትዮጵያና የኤርትራ ድንበር ጉዳይ ብዙ ዓመታትን እያወዛገበ የቆየ ጉዳይ ነው። ሁለቱም ህዝቦች በተለይ በድንበር አካባቢ የሚኖሩት ህዝቦች በዚህ ሳቢያ ስጋት ውስጥ ይገኛሉ ማለት ነው። እና ይህንን ጉዳይ ይወደግ ይፈተዋል ብለን ስናስብ ነበር። አሁን ስናየው ግን የሚፈታው ሆኖ አልታየንም። ይህንን ችግር ለመፍታት ዋነኛ መፍትሄ ነው ብለን እኛ የምናስበው ሁለት ህዝቦች በተለይ በድንበር አካባቢ የሚገኙ ህዝቦች የራሳቸው የሆነ የጋራ እሴቶች፣ ሽምግልና ብዙ አመት ሲሸማገሉና አንድ ላይ የቆዩ ወንድማማች ህዝቦች ስለሆኑ ራሳቸው መፍታት ይችላሉ። ግን ይህንን አካሄድ በህወደግ እየተደገፈ አይደለም። ስለዚህ እኛ ህዝቡን አሳትፈን የድንበር ጉዳይ በሰላም የሚፈታበትን መንገድ ፓርቲያችን ይቀይሳል፣ ያስፈጽማል፣ ይደራደራል፣ የሚያስፈልጉ ነገሮች ሁሉ ያደርጋል ብለን እንደ አንዱ ዓላማ አድርገን ተነስተናል። አቶ ዶሪ የአሲምባ ዲሞክራሲያዊ ፓርቲ የመልካም አስተዳደር ችግሮችን ለመፍታት፣ የመሰረተ ልማት ዝርጋታ ፍትሃዊነትን ለማረጋገጥ የፖለቲካ ምህዳር ለማስፋት የትምህርት ጥራትና ፖሊሲ ለማሻሻል ስርአት ጥነትን ለማስወገድና ሌሎችም አለማዎች አንግቦ እንደተመሰረተ ይናገራሉ። የአሲምባ ዲሞክራሲያዊ ፓርቲ አስተባባሪ አቶ ዶሪ አስገዶም በትግራይ ካሉ ተፋካካሪ ፓርቲዎች ጋር ያላቸው ልዩነት ሲያብራሩ፣ በተለይ ከህወሀት ከርዕተ ዓለም ጀምሮ ልዩነት እንዳላቸው ይናገራሉ። ብዙ ፓርቲዎች ትግራይ ውስጥ ካሉት አሁን ወደ ስድስት እንሆናለን። የሁሉም አንድነትና ልዩነት በደንብ አላወቅንም። ግን አትሊስት ከህወሀት ጋር ከመሪው ድርጅት ጋር ልዩነትና አንድነት ያው በፌዴራሊዝም ዙሪያ አንድ ነን ። እኛ ፌዴራሊዝም እንደግፋለን፣ ህወሀትም ይደግፋል። ከዚህ ውጭ በመንግስት በሚመለከት ደግሞ የኢትዮጵያ ህገ መንግስት የሁሉም ህጎች የበላይ ህግ ነው ብሎ ያምናል ህወሀት። እኛም በዛ እናምናለን ግን የተወሰኑ ማሻሻሎች በህገ መንግስቱ እንደሚያስፈልጉ እናምናለን ማለት እንደ አሲምባ ዲሞክራሲያዊ ፓርቲ። ከዚህ ውጪ ህወሀት አብዮታዊ ዲሞክራሲን ይከተላል፣ እኛ ግን ሶሻል ዲሞክራሲን ማለት የድሀ ህብረተሰብና የሀፍታም ህብረተሰብ መካከል ያለው ልዩነት በደንብ አገናዝቦ የሚሄድ በተለይ ለድሀ ትኩረት አድርጎ የሚሄድ ርዕዮተ ዓለም ስለሆነ ሶሻል ዴሞክራሲን እንከተላለን። በዚህ ከ ሕወሓት ጋር እንለያለን። ከዚህ በተጨማሪ ሕወሓት የህዝብ ድምፅ ለመስማት ቁርጠኝነት የለውም። እኛ የምናስቀድመው የህዝብን ድምፅ መስማትና መተግበር ነው ብለዋል አቶ ዶሪ። አቶ ዶሪ በመጨረሻ በዚህ አመት ምርጫ የሚካሄድ ከሆነ በቂ ዝግጅት እያደረግን ነው፣ አገሪቱ ያለችበት ሁኔታ ስታይ ግን አስቸጋሪ ነው ይላሉ። ምርጫው ያው በህገ መንግስቱ እንደተደረገው ያው በየአምስት አመቱ ይካሄዳል ይላል። እሱ ህገ መንግስቱ ያስቀመጠውን ነገር እኛ እንደግፈዋለን፣ እናምናለን። ምናልባት አሁን በሀገራችን ባለው ሁኔታ ምርጫ ለመካሄድ የሚያስችል የተረጋጋ ሁኔታና ዝግጅት አለ ወይ ብትለኝ፣ እስካሁን ድረስ የሚናየው አካሄድ የተረጋጋ ሰላምና ዝግጅት አለ ብዬ አላምን። ዝሮ ዝሮ ግን አሁን ያለውን ሂደት ተቀይሮ ምርጫው ይካሄድ ተብሎ ከተወሰነ እኛ ምርጫውን ለመሳተፍ ዝግጁ ነን። አቶ ዶሪ በሕገ መንግሥት የተቀመጠውን የምርጫ ጊዜ ጉንበት መሆኑን ይታወቃል፣ የሚደረግ ዝግጅት ግን አይታየኝም ብለዋል። ለአሜሪካ ድምፅ ሬዲዮ ዓለም ፍስሃነኝ ከመቀለ።